በኢትዮጵያ በተለያዩ አካባቢዎች ከጦርነት አንስቶ የጅምላና የነፍስ ወከፍ ጥቃቶችና ግድያዎች መኖራቸው በየጊዜው እየተነገረ ነው። እነዚህ በህብረተሰቡ አስተሳሰብም ሆነ አእምሮዊ የጤና ሁኔታ ላይ የሚያስከትሏቸው ችግሮች ይኖሩ ይሆን በሚለው ጥያቄ ዙሪያ ከሰብአዊ መብት ጉዳዮች ጋር በተያያዘ ከሚሰሩ ሁለት ባለሙያዎች ጋር ቆይታ አድርገናል። ደረጀ ደስታ በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌን አሁን ለስራ ከሚገኙበት ከአውሮፓ እንዲሁም የኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ሀይለማርያምን አወያይቷል። አድማጮች በመግቢያችን ላይ እንደተገለጸው የዛሬ እንግዶቻችን በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌና በኢትዮጵያ የሰብአዊ መብቶች ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ሀይለማርያም ናቸው። ለውይይታችን መግቢያ እንዲሆንን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በዚህ ወር ውስጥ ለህዝብ ተወካዮች መድረክ ላይ የአስር ወር የስራ ክንውኑን ሪፖርቱን ግንቦት ሶስት ሁለት ሺ አስራ አራት ባቀረበበት ወቅት በተለይ በሰሜኑ የሀገራችን ክፍል በተከሰተው ጦርነት እንዲሁም በሌሎች የሀገራችን ክፍሎች ከብሔር ማንነት ራስን በራስ የማስተዳደር እና የአስተዳደር አካባቢዎች ወሰን አፎም ከሃይማኖት ጥያቄ ጋር በተያያዘ በተለያዩ ወቅቶች በሚያገረሹ ግጭቶች ሳቢያ ጾታዊና ወሲባዊ ጥቃቶችን ጨምሮ እጅግ በርካታ ሰዎች ለሞት ለአካል እና ለስነ ልቦና ጉዳት ለመፈናቀል እና ለንብረት ውድመት መዳረጋቸውን የኮሚሽኑ ዳይሬክተር ዶክተር ዳንኤል በቀለ ተናግረዋል። እንደገና አሁንም በቅርቡ ኢሰመኮ በራሱ ድረገጽ ላይ ባሰፈረው ዘገባ በተለያዩ የአገሪቱ ክፍሎች ህግና ስርዓትን ለማስከበር መንግስት በህጋዊ መንገድ ሊወስድ የሚችላቸውን እርምጃዎች ኢሰመኮ ቢገነዘብም የዚህ አይነት የሰብአዊ መብቶች መርሆችን ያልተከተለና የተስፋፋ እስር ተገቢ አለመሆኑን የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ገልጸዋል። ከዚህ በመነሳት በቅድሚያ በእስሩን ብቻ ሳይሆን ቀደም ሲል ኢሰመኮና ዓለም አቀፍ የሰብአዊ መብቶች ድርጅቶች በሚያወጧቸው ሪፖርቶች ግድያን ጨምሮ የሚፈጸሙ ጥሰቶች እየበዙ መምጣታቸውን ማስተዋል ይቻላል። ከዚህ አንጻር ጥያቄውን በቅድሚ አቶ ፍስሀ ወደ እርሶ ልውሰደውና አምነስቲ ኢንተርናሽናል ከሚሰጠው መግለጫና በእርሶ እይታ አሁን በኢትዮጵያ ያለው የሰብአዊ መብት ሁኔታ ምን ደረጃ ላይ ይገኛል አሁን አለው እንግዲህ ኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ በጣም ነው አሳሳቢ የሚባለው ውስጥ የሚከተት ይመስለኛል ያሉት አመላካች ነገሮችን ስታያቸው ከሌሎች ከነባራዊ ሁኔታዎች ደግሞ ከሰብአዊ መብት ውጪ ደግሞ ያሉትን ነባራዊ ሁኔታዎች ደግሞ ስታይ እና ከእነሱ ጋር ደባልቀህ ስታየው እና ደግሞ ላለፉት አመታት የነበሩትን አቅጣጫዎች ስታይ በቃ የሰብአዊ መብት ማክበርና ጥበቃ ሁኔታው ከጊዜ ወደ ጊዜ በጣም አስከፊ ደረጃ ላይ ስለደረሰ እንግዲህ ሰብአዊ መብት ጥሰት እንግዲህ በዋነኝነት በመንግስት የሚፈጸም ነው ወይ ደግሞ መንግስት መጠበቅ ሲያቅታው ነው እና እነዚህ ሁለቱ እራሱ መንግስት የሚፈጽሟቸው የመንግስት አካላት የሚፈጽሟቸው የመብት ጥሰቶች፣ እነሱ ደግሞ ማነስም ሆነ ባለመፈለግ ሌሎች ሰዎች የሰብአዊ መብት ሲጥሱ ለመከላከል አለመቻላቸው ባለፉት ጊዜት እንግዲህ እየጨመረ እየጨመረ እየጨመረ መጥቶ አይተን ማናቃቸው አይነት ነገሮቹ ሁሉ መከሰት ጀምረዋል። አይተን ማናቃችን ማለት ማለት ነው። በፊት የምናያቸው አይነት የሰብአዊ መብት ጥሰቶች ነበሩ። አሁን አሁን ግን መጠናቸውም ጨምሯል። የጭካኔው አይነቱን ደግሞ ጨምሯል በዛው መጠን። እንዲሁ ምሳሌ ለመጥቀስ ያህል ለምሳሌ ህጻናት ማየት ህጻናት መቆራረጥ አይነት ነገሮች በብዙ ቦታ አይተናል። ለምሳሌ ልክ አዲሱ መንግስት ለስልጣን ለመጣ ቤኒሻንጉል አንድ አስራ አራት አመት ምናምን የማይሞላው ልጅ ገና ከሰውነት የወጣ አይነት ድርጊት። አሁን ደግሞ እንደዚ ከጦርነቱ በኋላ አስገድዶ መድፈሩ መጠን በሁሉም ወገ የሚፈጸመው ዚ ጦርነት ውስጥ ተሳታፊ የሆኑ ሰዎች ሀይሎች የአስገድዶ መድፈር የሚፈጽሙበት መንገድ አስገድዶ መድፈር ብቻ ሳይሆን በጉ ወይም በቡድን ነው የሚፈጽሙት። የቤተሰብ አባላት ተጠቂዎቹ ቤተሰብ አባላት ባሉበት ነው የሚፈጽሙት። ከቡድኑ መርሰሩ በተጨማሪ ደግሞ አካላዊ ጥቃት አለው። ይህ እነዚህ አልባሌ ነገሮች መናገር አለ አንዳንድ ቦታዎች ላይ እንዲሁም ሰውነታቸው ውስጥ ያለች ሌሎች ነገሮች መጠመር አለ። አውሪያዊ የሆነ ባህሪው ይሄ ወደ አውሬ የመቀረር ነገር። አሁን በቅርብ ደግሞ በቪዲዮ ሲታየ ነበረ አንዱን ሰውዬ የሆነ ትግራይ ወደ ተዋጊ ተጠረጠረ ቤኒሻንጉል አካባቢ እያዩ እሳት በተለ በተከታተል እሳት ውስጥ ከነነሱ ሲከተት እና ሰውየ ሲታተል ደግሞ ይነገሩ የነበሩ ነገሮች አሉ። እንግዲህ ይህ የሚያደረግብ የጸጥታ አካላት ናቸው። ሰዎችን መከላከል ያለባቸው ሰዎችን ህግ ማስከበር ያለባቸው አካሎች ናቸው። ዩኒፎርም ለብሰው ይህም ሲያደርጉ ነው። ሌላውም እንደዚሁ ደግሞ አንዱን ህንዱ ሲደበድቡት ሲሉት ያናግጡበት ህፃናት ልጆች ሳይቀሩ በዚህ ውስጥ ሲገቡ አይተናል። የጭካኔው መጠን የእንቱን መጠን በጣም እየጨመረ ነው የሄደው፣ ና ይሄ አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ነው። ብዙ ብሄር ኤለመንት ወይም ደግሞ የብሄር ተኮር ናቸው። የጭካኔው መጠን እየበዛ ነው እና ይሄ በተቻለ መጠን እስካሁን እንኳን እንግዲህ ያለውን እንኳን ወደኋላ መመለስ ናቸው እንኳን ከዚህ በላይ እንዳይሆን ማድረግ ካልተቻለ መገደሉ በጣም እየቀረብን ያለ ይመስለኛል። ከዚህም የባሰ ነገር ሊመጣ ይችላል። ግን የጭካኔ ገደብ አልፈነዋል። አሁን ወደ በምን ያህል ስኬ ይሆናል ወይም ደግሞ በምን ያህል መጠን ይሆናል የሚለው ነው እንጂ የተባዊ ባህሪያችንን እየነጠቀን ያለበት ሁኔታ ያለን። አቶ ያሬድ፣ እንግዲህ ቀደም ሲል ኢሰመኮ የሚለውን አድመጠናል። አሁን አቶ ፍስሀ ያሉትንም ሰምተዋል። ከዚህ አንጻር የእርሶስ እይታ ምንድን ነው? የኢትዮጵያ ሰብአዊ መብት አሁን የሚገኝበት ሁኔታ እንዴት ይገልጹታል? አመሰግናለሁ። ደረጀ፣ ያው የሰብአዊ መብት ኮሚሽኑም ሆነ አሁን ደግሞ አቶ ፍስሀ በጥሩ ሁኔታ እንደገለጸው ኢትዮጵያ ውስጥ አሁን ያለው የሰብአዊ መብት አያያዝ ሁኔታ ከአሳሳቢ ከሚባልም ደረጃ አልፎ በሀገሪቷ ውስጥ የሕግ የበላይነት ጭምር ያለበትን ደረጃ ያሳያል። በብዙ መልኩ የመንግስት የጸጥታ አካላት ጭምር የተሳተፉባቸው ወጣቶች፣ በተለያየ ዕድሜ ላይ የሚገኙ የማህበረሰብ ክፍል አባላት የሚሳተፉባቸው ከመንግስት ውጭ የተደራጁ እጃቸው ላይ መሳሪያ ያሉ አካላት ጭምር ኢትዮጵያ ውስጥ በሚገርም እና በሚያስደንቅ በሚያስፈራም ሁኔታ በሰብአዊ መብት ጥሰት ላይ የዜጎችን ሕይወትም ደኅንነትም ንብረትም አደጋ ላይ የሚጥሉ አድራጎቶች እየተፈጸሙ እያየን ነው። በጣም ብዙ ሰቅጣጭ ድርጊቶች አሁን በየቀኑ ሆኗል እንዲህ ያሉ ነገሮች የምናየው በሶሻል ሚዲያ የሚወጡ ተንቀሳቃሽ ምስሎችን ቅድም አንድ ሁለቱን ፍስሀ ጠቅሷቸዋል። ትላንትና እንኳን አንድ በእድሜ ጠና ያሉ አሮጊት ሴት ዙሪያቸውን በወጣቶች ተከበው ከየአካባቢ እየተዋከቡ ሲደበደቡ ጥቃት ሲደርስባቸው የሚያሳይ ምስል ሁሉ አይተናል እና እንዲህ አይነት የጭካኔ የተሞላባቸው ፍስሀም እንዳለው ከሰብአዊነት የራቁ ወደ አውሬነትም የሚጠጋ የሚመስሉ አደገኛ የባህሪ ለውጥ አዝማሚያ በየቀኑ የሚታይ ነገር ሆኗል። በዛ ላይ የደቦ ጥቃቶች፣ የደቦ ፍርድ በየሜዳው የመንግስት የፀጥታ አካላት ልብስ የለበሱ ሰዎች ቅድም እንደተጠቀሰው አንድ ሰው ከበው አካል ሲያቃጥሉ ታይተዋል። ደብድበው ህጻናቶች ባሉበት ፊት በጥይት መጥተው ሲገድሉ ታይተዋል። ልክ እንደዚሁም ደግሞ የመንግስት አካል ያህል የሆኑ የተለያየ ለራሳቸው ስያሜ የሰጡ ቡድኖች በየቦታው በንጹሃን ዜጎች ላይ ጥቃት እየፈጸሙ ያሉበት ነገር ነው እና መግቢያው ላይ ፍስሐ እንዳለው መንግስት ሰብአዊ መብትን ባለመጣስ ብቻ ሳይሆን ማስከበር ባለመቻሉ የተነሳ ኢትዮጵያ ውስጥ ዛሬ ያለው የሰብአዊ መብት ሁኔታ ከመቼውም ጊዜ የከፋና እንዲህ አይነት ፈታኝ ወቅት ውስጥ የገባበት ጊዜ ጊዜ አለ ብዬ አላስብም። አቶ ያሬድ አሁንም ከእርሶ ጋር ልቆይና በተለያዩ የሀገሪቱ አካባቢዎች ከጦርነት አንስቶ እንግዲህ የጅምላና የነፍስ ወከፍ ጥቃቶችና ግድያዎች መኖራቸውን ይታያል እርሶም አሁን እንደገለጹት፣ ሁለታችሁም እንዳላችሁት እነዚህ በህብረተሰቡ አስተሳሰብም ሆነ በአእምራዊ የጤና ሁኔታ ላይ የሚያስከትሏቸው መኖራቸውን የምትከታተሉበት ወይም በስራ አጋጣሚ የተነሳ የተገነዘቡበት ሁኔታ ካለ ቢነግሩን። አለ በመጀመሪያ በማህበረሰብ ውስጥ እንዲህ አይነት የባህሪ ለውጥ ወጣቶች ናቸው። ደግሞ በብዙ ጊዜ በእንደዚህ አይነት አሰቃቂ የሆኑ ጥቃቶች ላይ ተሳትፈው የሚታየው ብዙ መረጃዎች ብዙ የፎቶግራፍ ማስረጃዎች ይደርሱናል። የሰው አካል አንገት ለብቻው ሰውነት ለብቻው ቅድም አንድ ልጅ በቤንሻንጉል ጉሙዝ ውስጥ የደረሰበትን ፍሳ ጠቅሷል። እኛ ሌሎች ብዙ የሰው አንገት ተቆርጦ የመኖሪያ ጥሩ ላይ ሰዎች አንጠልጥለው አይተናል። ይሄ በምንም መንገድ በጤናማ የአእምሮ ሁኔታ ውስጥ ያለ ሰው ያሉ ወጣቶች የሚያደርጉት ነገር አይደለም። ይሄ ከጤናማ የሰው ልጅ አስተሳሰብ በጣም ወጣ በጭካኔ ደረጃውም፣ ደግሞ በዚህ ዘመን እጅግ ለመግለጽ የሚያስከፋ ነገር ነው እና ይሄ ነገር በማህበረሰብ ውስጥ እነዚህ ድርጊቱን የሚፈጽሙ ሰዎች ጨካኝም፣ አረመኔም ምንም ብለን ብንፈርጃቸው እንኳን የአይምሮ አቸው ሁኔታ ልክ አይደለም። ይሄ ከፈጻሚዎቹ አንጻር ነው። ሌላው ግን አደጋው ምንድን ነው? እንዲህ አይነት ነገሮች እየተደጋገሙ ሲፈጸሙና የወንጀሎቹ አይነት የጥፋቶቹ አይነት ደግሞ በማህበራዊ ድረገጾች በብዛት እየተሰራጨ ሁሉም ሰው በየቀኑ እያየው ስለመጣ ለመብት ጥሰቶች ሰው ያለው ስስ ስሜት የመደንደን ነገር ሞትን መላመድ መጥፎ ድርጊቶችን መላመድ እየታየ መጥቷል። ስለዚህ አንዳንድ ጊዜ ሰዎች ጥቃት ሲደርስባቸው የመብት ተቆርቋሪ የሆኑ ሰዎች ያንን ሲያጋልጡ ይበለው ይበላ ገባዋል ብለው ፍረጃና እንደውም አንዳንዱን መጥፎ ድርጊት የሚያበረታቱ ሰዎች ሁሉ አብረው ይታያሉ። እንዲህ ያለ መድረክ ላይ ነው አቶ ፍስሀ እርስዎ ቀደም ሲል የገለጿቸው የኢትዮጵያ የሰብአዊ መብት ጥሰቶች በህብረተሰቡ ላይ በወል አሳድሮታል የሚሉት ስነ ልቦናዊ ቀውስም ሆነ ተጽዕኖ ካለ ቢነግሩ። ነው በዚህ ላይ ተጨማሪ ያለው አንደኛ እንግዲህ የመብት ጥሰቱ ሰለባዎች አሉ። የመጀመሪያዎቹ እነሱ ላይ የሚደርሰው አካላዊም ስነ ልቦናዊ ጉዳት አለ፣ እንደ አንድ ሰለባ እንደ አንድ ቪክቲም ማለት ነው። ከዛ በኋላ ደግሞ ቤተሰቦቻቸውና ከእነሱ ጋር የሚኖሩ ሰዎች ላይም ደግሞ የሚያደርሰው ከፍተኛ የሆነ ማህበራዊ ስለልቦ ላይ እንግዲህ ይኖረዋል። ከዛ እንግዲህ በሶስተኛ ደረጃ ያለነው ሰዎች እንግዲህ በነገሩም፣ በዜና በማህበራዊ መገናኛ ዘዴዎችም የምንሰማው ሰዎች ደግሞ አለ ይሄ እንግዲህ አሁን አይደለም ለረጅም ጊዜ ሆነ በፊት በነበረው ጊዜ ላይ ሰዎች ቶርቸር ሲደረጉ ነበር የምንሰማው። እነሱ የሚዘገንን አይነት ቶርቸሮች ነበሩ። ስለ ማዕከላዊ ሰምተህ ታውቃለህ። እነሱ በጣም ያስደነግጡን ነበርነት እንትን ነበር። አሁን እሱ ጊዜ ደህና ጊዜ መባል ጀመረ፣ መላመድ መጣ፣ ገባ። አትሊስት እንደዚህ ሰው ማቃጠል እና ምናምን ወይም ደግሞ በአደባባይ ሰው መግደል። አሁን አን ኦሮሚያ ውስጥ ባለፈው ዓመት የተፈጸመው ነገር አንድ ልጅን ሸኔነት ምናምን አሉት እና ህዝብ ያየው አስረው ደብድበው ፊት ለፊት የኦሮሚያ ፖልዩ ፖሊስ ናቸው። ደድበት በፌስቡክ ሴት እና እሱንም ደግሞ በመንግስት የፌስቡክ ገጽ ላይ ነው እንግዲ ያደረጉትና፣ ይሄ እንግዲህ ኖርማል ሆነ ማለት ነው። መንግስት እንኳን ይሄ ኃላፊነት ያለበት አካል እንኳን መብት ሲጥሱም ራሱ እንደ ኖርማል ማየት ጀመሩ ማለት ነው እና ይሄ ኖርማል መሆኑ ደግሞ ምንድን ነው የሚያሳየህ? ኖርማል ወይም ደግሞ የተለመደ ነገር መሆኑ የሚያሳይ ምንድን ነው ለሚቀጥለው እንግዲህ እየተዘጋጀን ነው ማለት። አሁን ይህኛው ተለምዳ የሚቀጥለው ደግሞ ምንድን ነው የሚሆነው ሊ ያሳስበኛል። ና ሰብአዊ ባህርያችንን ማህበረሰባዊ ባህላችንን ባህርያችንን እያጣለው እንደ ማህበረሰብ ለመኖር የሚያስፈልጉን ነገሮች አሉ። አንደኛው በማንኛውም የህብረተሰብ አካል ላይ ግብ ሲፈጸም ሊዘገንነንም፣ ልንናገርም፣ ልናወግዝም ይገባል። ያ የለም። አሁን አሁን ያለው የምን ብሔረሰብ ነው የምን እንትን ነው የሚለው ሊታየው እንግዲህ አሁን በሌላው ሀገርና ና በዓለም ላይ ኢትዮጵያ ውስጥ እንደዚህ አይነት ነገር ተፈጸመ ሲባል ትልቅ አውትሬጅ ወይም ደግሞ ምንድን ነው ትልቅ ሁካታ ያስፈጥራል። እኛ ሀገር ግን እንደዚህ ነገር ተፈጠረ ሲባል በዚህ የተጎዳው አንድ ብሔር ብቻ ነው የሚጮኸው ያኛው የበላይ እንደ ማህበረሰብ እና እንደ ሰው እንትናችንን እንዲያጣል ነው። ያን ካጣለው እና በዚህ ደረጃ ደግሞ ካለፍነው ወዴት ነው የምንሄደው? የሚቀጥለው ደረጃ ነው። ምክንያቱም በታሪክ ላይ አሁን ለምሳሌ አውሮፓዎቹ ሜዲቫል ፔሬድ ወይም ደግሞ የመካከለኛ ዘመን የሚሉት ነበረ ከፍተኛ የሆነ ጭፍጫፋ ገደላ ቶርቸር እንደ እንደ አንድ ተራ ነገር የሚወሰድበት እና እንደ ትክክለኛ የመንግስት ስራ ወይም ደግሞ እንደ ትክክለኛ የኑሮ ሁኔታ የሚወሰድበት ነበር። አሁን ወደዛ ደረጃ እየደረስን ነው። እነሱ አስተካክለውታል። በብዙ መከራና ከብዙ እንትን በኋላ ነው የወጡት። እኛ ግን ወደ ኋላ እየተመለስን ነው፣ ያው ወደ ታሪካችን፣ ያው ብዙ ችግሮች አሉበት፣ ግን እንደገና ደግሞ አሁንም እንደገና ወደ ብዙ ታሪካችን እየተመለስ ነው እና ያ ወደት ነው የሚያደርሰን ከፍተኛ አትሮሲቲ ወይም ደግሞ እነዚህ ጭካኔ የተመላባቸው ጅምላ ጥቃቶች ላይ አልፎ ነገሩ እስከሚጠራ እየጠበቅን ነው ማለት ነው ወይስ አሁኑኑ ማቆም አልቻልም የሚለው ነው የሚያሳስበኝና፣ አመላካች ነው። ህብረተሰብ እንደ ህዝብ ሁላችንም የወል ባህሪያችንን አተናል። በጋራ የሚያኖሩትን ነገሯችንን እያጣን ነው ና ያ ደግሞ ተካካል መቻላል በተያሳልሆነ አስከፊ ሁኔታ ነው የሚፈጠረው። ትልቁ የሶሻል ፋብሪክ ማህበራዊ ትስስራችንን እየተናደ እየተናደ ነው ሄደው። ያ በተናደ ቁጥር ደግሞ ወደ ገደብ እየተጠጋን ነው ነው ብዬርባቸው። አቶ ያሬድ ወደ እርስ ልመለስ። ና እዚህ ላይ የእርስ አስተያየት በመፍትሄነት ሊደረግ ይገባል የሚሉት ነገር ምንድን ነው? አሁን የገለ የደረሱትን ችግር ለማስወገድ ምንድን ነው መደረግ አለበት ብለው የሚያስቡት? ዋናው መፍትሄ መንግስት ዓለም አቀፍ ሰብአዊ መብት ድንጋጌዎችም በሀገሪቱ ህገ መንግስትም የተጣለበትን ሰብአዊ መብቶችን የማክበርም የማስከበርም የህግ የበላይነትን የማስከበር ስራውን መወጣት አለበት። እዚህ ላይ ግን በህግ ማስከበር ሽፋን ደግሞ አብሮ የዜጎች መብት እንዳይጣስ በመንግስት የጸጥታ አካላት በተለያዩ የመንግስት አካላት እንዳይጣስ ተገቢውን ጥንቃቄ ማድረግ ያስፈልጋል። ለምሳሌ በቅርቡ በርካታ ሰዎች በጅምላ ታስረዋል ጋዜጠኞች መንግስት ለዛ አይነት እስር የሰጠው ስያሜ የህግ የበላይነትን ማስከበር ነው። በኛ እይታ ደግሞ በርካታ ጋዜጠኞች፣ የሰብዓዊ መብት ተሟጋቾች ከህግ አግባብ ውጭ ታስረዋል ብለናል። ስለዚህ ህግ መንግስት ያስከብር ማለት የዜጎችን መብትና በተለይ ደግሞ በሰብዓዊ መብት ዙሪያ የሚሰሩ ሰዎችን መብት እስከመጣስ መሄድ የለበትም። በአግባቡ የህግ የማስከበሩን ስራ መወጣት አለበት። በተጓዳኝ ግን ይሄ በማህበረሰብ ውስጥ እየታየ ያለው በተለይ በወጣቶች ላይ የሚታየው አስፈሪ የሆነው የባህሪ ለውጥ ወደ አደገኛ የሆነ የመጥፎ ስሜት አዝማሚያ ውስጥ መግባት እና ለሌላው ሰው የሰው ሕይወት አለመጨነቅ ከዛም አልፎ ጭካኔ በተሞላው መንገድ ሰዎችን የማጥቃት ነገር፣ በትምህርት በአጥፊዎችን በመቅጣት የሚስተካከል ነገር ስለሆነ መንግስት አጥፊዎችን በአግባቡ መቅጣት አለበት። ከዛ ውጭ ግን በሰብአዊ መብት ዙሪያ የሚሰሩ ሰብአዊ መብት ተቋማት፣ የማህበረሰብ አካላት፣ ትምህርት ቤቶች ወጣቶችን የሚያምጡበት ባህሪ ላይ ሰፊ ጊዜ ወስደው አጥንተው በትምህርት እንዲህ አይነቱ የጭካኔ የነውር ተግባር የሚወገዝ የሚጠየፍ ከአንድ ዘመናዊ ሰው የማይጠበቅ አድራጎት መሆኑን በማስተማር ወጣቶችን መመለስ መገሰጽ አለባቸው። የሃይማኖት ተቋማት፣ ሌሎችም እንደዚህ የሚመለከታቸው የማህበረሰብ አደረጃጀቶች በዚህ ጉዳይ ላይ መረባረብ አለባቸው። መንግስት ግን አጥፊዎችን በአግባቡ በህግ አግባብ እየቀጣ ለሌላውን ማህበረሰብ ማስተማሪያ ማድረግ አለበት። አብሮም ደግሞ ሰብአዊ መብትን ከመጣስ መንግስት ራሱ የመንግስት አካላትን አጥፊዎች እዛ ውስጥ የጥፋት አካሉ ስላሉ ያሉበት መታቀብ አለባቸው እና የሁሉንም አካላት ርብርብ የሚጠይቅ ነው ባይ አቶ ፍስሐስ የእርሱ አስተያየት እዚህ ላይ ምንድን ነው? በመፍትሄነት ሊደረግ ይገባል የሚሉት ነገር ምንድን ነው? አቶ ያሬ ባሉት ላይ እስማማለሁ። እዛ ላይ መጨመር የምችለው ነገር ምናልባት የዚህ መነሳው መነሳው መንስኤው ምንድን ነው የሚለው ላይ መሰራት አለበት ይመስለኛል። እንደኔ አመለካከት ይሄ የዚህ ችግር መነሳው አንደኛ መንግስት ላይ እምነት ማጣት በተለያየ መልኩ መንግስት ጥፋተኞችን ይቀጣል፣ ያርማል የሚለው ነገር እምነት ስላጣ ይሄ ደግሞ በክሬዲብል ወይም ደግሞ በሚታመን መልኩ የሚታመን ነገር ስለሆነ ሰው የመንግስትን አካላትና የመንግስትን ፍትህ ሰጪነት ስለማያምንበት ሕጉን ወደ እጁ መውሰድ ጀምሯል፣ በራሱ ማስፈጸም ጀምሯል። ላለፉት አስርና ሃያ ዓመታት ለተፈጸሙ ጥቅም የመጡ ጥሰቶች የመንግስት አካላት መሆኑ ሌሎቹ እንዲፈጽሟቸው የመብት ጥሰቶች መንግስት ሀይ ሲል አልተያያም። አጥፊዎችን ለህግ ሲያቀርብ አልታየም። ጉዳተኞችን ሲክስ አልታየም። ስለዚህ አሁን ባለው ሁኔታ ባህል የባህላችን አካል እየመሆን ደርሷል። ሰዎችን ማጥቃት እና ነፃ ማረግ ምንም አለመጠየቅ ባህል ሆኗል። ያ ባህል ደግሞ ምንቸገረኝነትን ይፈጥራል፣ እና አይነካኝም፣ መንግስት አይመጣብኝም፣ ደርስብኝም፣ ለፍርድ አይቀርብኝም የሚለው ነገር ምንትን ታይቷል። ከዛ ውጭ ደግሞ በቃ መንግስት ላይም እምነት የለም፣ የመንግስት አካላት ላይ የለም። ምክንያቱም እነሱ ራሳቸው ሰው እያየ ሰው ሲገሉ ሰው ሲደበድቡ አንድ ሰው ብቻ አደለም ሃያ ሰላሳ ሰው ሲገሉ ወይም ደግሞ ሰው ሲገሉ አብረው ሲተባበሩ እየታየ ለረጅም ጊዜ ታየ ነገር ነው እና በመንግስት ላይ ያለውን መተማመን እንደገና መመለስ መቻላለ ያን ማድረግ የሚቻለው በመደበኛዊ መንግስት የስርዓት ሳይሆን የፍትህ ስርዓት ሳይሆን ትራንዚሽናል ጀስቲስ የምንለዋለን። ከዚህ በፊት የተፈጸሙ ጥቃቶችን በሙሉ ተለከበድ ከበድ ያሉትን በሙሉ አጣርቶ ከዛ መጭ የተሳተፉ የመንግስትም ሆነ የመደበኛ ነዋሪዎች ማቅረብ አለበት። ራሱንም ማጥባት መቻል አለበት። እንደዚህ አይነት ከሚያደርጉ ሰዎችን ራሱን ማጽዳት መቻል አለበት። ያሉ ደግሞ ማነቆች አሉ። የመንግስት አሰራር ውስጥ ያሉ ግልጽ የሆኑ የታወቁ ማነቆች አሉ። እነዛን ማስወገድ መቻል አለበት። ስለዚህ ከዚህ የተፈጸሙ አሁንም እየተፈጸሙ ላሉ ከተማ የመንግስት አሰራር ውስጥ ያሉ ማነቆች አሉ። እነሱን ማስወገድ ህግ ማስተካከል ሊሆን ይችላል። ተቋማትን ማስተካከል ሊሆን ይችላል። እኛ ሀገር አሁን ባለው ሁኔታ ሰብአዊ መብት ላይ እንሰራለን በሚሉ በተለይ ደግሞ የመንግስት ከፖሊስ ጀምሮ እስከ ሌሎችም አካላት ያሉት ለሰብዓዊ መብት ያላቸው ተቆርቋሪነት የይስሙላ ነው። በፊትም ያየ ነው፣ አሁንም የቀጠለው ያው እንትን ነው። የተወሰነ ነገሮች እንጂ በዋነኝነት ለሰብዓዊ መብት ሳይሆን ለመንግስት የቆሙ አካላት ናቸው። እነዚህን ስራቸውን እንደሰሩ ነፃነታቸውንና አቅማቸውን መገንባት ያስፈልጋል። ያንን ለውጥ ካልመጣ ምንድና። ስለዚህ ቅድም ያልኩት ሙሉ የትራንዚሽናል ጀስቲስ ወይም ደግሞ የሽግግር ፍትህ ግኖች በሙሉ የዓለም አቅማማት እና ጊዜ ሳይሰጠው መጀመር መቻል አለባቸው። ይህ በጦርነቱ ውስጥ ብቻ አይደለም፣ ሌሎች ቦታዎች በኢትዮጵያ ውስጥ በሙሉ ነው። የመጡ ክስተቶች ከፍተኛ የመጡት ክስተቶች የነበሩት ባለፉት ሰላሳ እና ከዛም በላይ ዓመታት ስለዚህ በእነዚህ ሁሉ ላይ ነው መካሄድ ያለበት። ምናልባት ገንዘብ ሊፈጅ ይችላል፣ ገንዘብ ለምናባ ይችላል። ግን አሁን ኢንቨስት የምናደርገው የሚጠቅመን ይመስለኛል። ምክንያቱም ቶታል ኮላፕስ ወይም ደግሞ ሙሉ ለሙሉ ወደ መውደቅ ደረጃ እያደረስን ስለሆነ ወደኋላ የሚል ነገር አይደለም። ያንን መሰራት ቢቻል የተሻለ ነው። እሺ፣ እንግዶቻችን በአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌና በኢትዮጵያ የሰብአዊ መብት ተሟጋቾች ማዕከል ዋና ስራ አስኪያጅ አቶ ያሬድ ኃይለ ማርያምን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።